የሰው ልጅ በሳይንሳዊ ፈለጋ ወይም ጥረቱ ካሳካቸው ታላላቅ ተግባሮች አንዱ የሆነው ክትባት በሚሊዮኖች የሚቆጠሩ ሰዎችን ሕይወት ማዳኑን ያስታወሱት የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል በእንግሊዝኛው ምሕጻረ ቃል ሲዲሲ ዲሬክተር አዲሱን የዚካ ቫይረስ በተመለከተ ግን እስካሁንም መላ አለመገኘቱን አስታውሳ አስታውቀዋል። ለኢቦላ የተገኘው ክትባትም ቫይረሱን ለማስቆምና ለመከላከል የተደረገውን ጥረት አመልክተው የዓለም አቀፉ ጤና ድርጅት ባለስልጣናት በበኩላቸው የዚካ ቫይረስ በቁጥጥር ስር እስከሚውል ድረስ የከፋ ጉዳት ሊያደርስ እንደሚችል አስጠንቅቀዋል። እስክንድር ፍሬው ተከታዩን አቀናብረዋል። በክትባት ዙሪያ በሚመክረው የአፍሪካ የጤና ሚኒስትሮች ጉባኤ ላይ ለመሳተፍ ወደ አዲስ አበባ የመጡት የዩናይትድ ስቴትስ ዋነኛው የበሽታ ቁጥጥር ባለስልጣን በዚሁ ርዕስና በተያያዥ ጉዳዮች ላይ ከቪኦኤ ጋር ቆይታ አድርገዋል። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ዳይሬክተር ዶክተር ቶማስ ፍሪደን እንዳሉት የክትባት ሚና እጅግ ከፍተኛ ሆኖ ቆይቷል። እስከዛሬ ያተረፈው ሕይወት ለዚህ ሚናው ማሳያ እንደሆነም አብራርተዋል። ክትባት የሰው ልጅ ካስገኛቸው ታላላቅ ተግባራት አንዱ ነው። ክትባቶች በትክክለኛ አሕዝ በመቶ ሚሊዮኖች የሚቆጠሩ ሰዎችን ሕይወት ታድገዋል። አፍሪካን ባለፉት አስር ዓመታት በቆዩና አዳዲስ በተዘጋጁ ክትባቶች ተጠቃሚ ሆናለች። ፖሊዮን እስከ መጨረሻው ወደ ማጥፋቱ ተቃርበናል። በጣም አሰቃቂ ከሆኑ የሰው ልጅ ገዳይ በሽታዎች የነበረው ፈንጣጣ ከተወገደ ዓመታት ተቆጥረዋል። አሁን ደግሞ ፖሊዮን ልናስወግድ ተቃርበናል። መዘናጋት ግን የለብንም። መከታተልና በየትኛውም የአፍሪካ ክፍል ፖሊዮ ያለመኖሩን መኖሩን ማረጋገጥ አለብን። በአፍሪካ የፖሊዮ በሽታ ለመጨረሻ ጊዜ ከታየ አስራ ስምንት ወራት ተቆጥረዋል። ነገር ግን አሁንም ከስጋቱ ሙሉ ለሙሉ ነጻ አይደለንም። በየጊዜው የሚከሰቱ አደገኛ ቫይረሶች ግን የጤና ስጋት እየሆኑ መቀጠላቸውን ዶክተር ፍሪደን ተናግረዋል። ስጋቱን መቋቋም የሚቻለውን በተባበረ ጥረት መሆኑን ጠቁመዋል። በምዕራብ አፍሪካ ተከስቶ የነበረው ኢቦላ ለምሳሌ ዓለም አቀፍ ቀውስ ያልፈጠረው በተባበረ ጥረት ምክንያት መሆኑን አስታውሰዋል። አሁን ለኢቦላ ክትባት መገኘቱን የጠቆሙት ዶክተር ፍሪደን የጋራ ጥረትና አጣዳፊ እንቅስቃሴ ግን ከክትባቱም በላይ አስፈላጊ መሆናቸውን አብራርተዋል። ክትባት በጣም አስፈላጊ መሳሪያ ነው ነገር ግን ኢቦላን የማግኘቱን የማቆሙንና የመከላከሉን ቁልፍ ጥረት አይተካም። አሁን ለኢቦላ አስተማማኝና ውጤታማ የሚመስል ክትባት አግኝተናል። ነገር ግን አሁንም ለኢቦላ ምላሽ መስጠት ያለብን አጣዳፊ የህዝባዊ የጤና ጉዳይ አድርገን በማሰብና የተለመዱ የህዝብ የጤና መሳሪያዎችን በመጠቀም ነው። በትንኝ አማካኝነት የሚተላለፈው ዚካ ቫይረስ ግን አሁንም ስጋት ሆኖ ቀጥሏል። በርካታ ተመራማሪዎች ያሉትን ተቋም የሚመሩት ዶክተር ፍሪደን እንዳሉትም ይህንን ቫይረስ ሙሉ በሙሉ ማወቅ አልተቻለም። ክትባቱ እስኪገኝም ጊዜ መውሰዱ አይቀርም። ዚካ አዲስ ቫይረስ በመሆኑ በትክክል ምን እየሆነ እንደሆነ አልተረዳንም። ተመራማሪዎች ክትባት ለማግኘት ጠንክረው እየሰሩ ነው። ነገር ግን ክትባቱ እስኪገኝ አንድ ወይም ሁለት ዓመት ሊፈጅ ይችላል። አሁን ከምናውቀው ነገር በመነሳት ዚካን በተመለከተ አስፈላጊው ነገር ነፍሰ ጡር ሴቶች ለቫይረሱ እንዳይጋለጡ መከላከል አለብን። ምክንያቱም በቫይረሱ ከተያያዙ እናቶች የሚወለዱ ሕፃናት ከፍተኛ የጤና ጉዳት እንደሚደርስባቸው ይታያልና። የዓለም ጤና ድርጅት ባለሥልጣናትም እየተጋፈጡ ያሉት በብዙ ሁኔታዎቹ እርግጠኛ ካልሆኑበት ቫይረስ ጋር መሆኑን እየገለጹ ነው። አስተማማኝ መፍትሄ ከመገኘቱ በፊትም ሁኔታዎች ሊከፉ እንደሚችሉ በትናንትናው ዕለት አስጠንቅቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ